የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ እረቡ ጥር 15 2011 ዓ.ም ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ሁለቱ የቀድሞ የበአዴንና የኢህአዴግ ከፍተኛ አመራሮች በቁጥጥር ስር የዋሉት በጥረት ኮርፖሬት ፈጽመዋል ተብለው በተጠረጠሩበት የሀብት ብክነት ወንጀል እንደሆነ ተገለጸ። የማስተር ማይንዱን ባለቤቶች ናቸው ብለን የሀሳቡ ማመንጭ ናቸው ብለን ያሰብናቸውን ሁለት ግለሰቦች አቶ በረከት ሰሞንና አቶ ታደሰ ካሳ በቁጥጥር ስር እንዲውሉ አድርገናል። ክስ እንዲመሰረት የሚያስችሉ በቂ ማስረጃዎች ናቸው። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ዝግ አለ ገበየው ናቸው። ዘገባ ይኖረናል። ያለ እጅ ተፈጥሮ እግሮቹንም እንደ እጆቹ እየተጠቀመ በሚማር የ16 ዓመት ወጣት ታሪኩ ህይወት ላይ አተኩሮ የተቀናበረ ዝግጅት አለን። በእግሬ አይሮፕላን ማብረር ነው ምኞቴና አላማዬ በሙሉ ዘገባው፣ ተመልሰን እንመጣበታለን። ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪዮኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎች በድጋሚ ተመልሰን መተናል። አቶ በረከት ስምኦንና አቶ ታደሰ ካሳ ዛሬ በቁጥጥር ስር ዋሉ። ሁለቱ የቀድሞ የብአዴንና የኢህአዴግ ከፍተኛ አመራሮች በቁጥጥር ስር የዋሉት በጥረት ኮርፖሬት ፈጽመዋል ተብለው በተጠረጠሩበት የሀብት ብክነት ወንጀል ነው። አቶ ታደሰ ካሳ በጥረት ኮርፖሬት በዋና ስራ አስፈጻሚነት፣ አቶ በረከት ስምኦን ደግሞ የጥረት ኮርፖሬት የቦርድ ሰብሳቢ ሆነው ለበርካታ ዓመታት ሰርተዋል። ሁለቱ የቀድሞ ከፍተኛ አመራሮች ዛሬ አዲስ አበባ በሚገኘው መኖሪያ ቤታቸውን የተያዙት። ይህንን ተከትሎ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ዛሬ ጋዜጣዊ መግለጫ ሰጥቷል። አቶ በረከትና አቶ ታደሰ ዛሬ ጠዋት ባህር ዳር ከተማ የገቡ ሲሆን በጊዜያዊ ማረፊያ ቤት ውስጥ እንደሚገኙ ኮሚሽነር ዝጋየው ዝግ አለ ገበየው ተናግረዋል። የተጠረጠሩበት ወንጀል የተፈጸመውም በክልሉ በመሆኑ ጉዳያቸው በክልሉ ፍርድ ቤት እንደሚታይ ኮሚሽነሩ ጨምረው አስረድተዋል። ባልደረባችን አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ ደርሶናል። ዝርዝሩን ወደ በኋላ ላይ ይዘን እንመለሳለን። የቀጣይ አራት ዓመት እቅዳቸውን ለመንደፍ እየሞከሩ ያሉት የዩናይትድ ስቴትስ ደህንነት መስሪያ ቤቶች ዓለምን አሁን ከገጠማት ይበልጥ ውስብስብ ትርምስ ጋር ይጋፈጣሉ። ዛሬ ዓለማችን በምዕራብ መራሹ ዓለም አቀፍ ስርዓት መዳከም፣ ፈጣን የቴክኖሎጂ ለውጥ እየተካሄደ መሆኑን እና አስተማማኝነት የሌለው የፕሮጄዎች ማስፈጸሚያ ገንዘብ የማግኘት እጥረት የፈጠረው ችግር ሁኔታዎችን ይበልጥ አወሳስቧል ይላሉ። የዩናይትድ ስቴትስ ደህንነት መስሪያ ቤቶች ትላንት ይፋ በተደረገው ብሔራዊ የዩናይትድ ስቴትስ ደህንነት የቀረበው ትልም ዝርዝርን ይዟል። ትልሙ ከቀደሙ ስትራቴጂ አስፈላጊ ሲሉ የገለጹት መሻሻል የታየበትና አስተማማኝ ባልሆነ ጊዜ የአሜሪካውያን ደህንነት የተጠበቀ እንደሚሆን ዳግም ለማረጋገጥ የታለመ ነው ብለዋል። የዩናይትድ ስቴትስ የህግ መወሰኛው ምክር ቤት በከፊል የተዘጉ የመንግስት መስሪያ ቤቶችን ለማስከፈት የሪፐብሊካንና የዴሞክራቲክ ፓርቲ ፓርቲዎች በተናጠል ባቀረቧቸው ሀሳቦች ላይ በነገው እለት ድምጽ ይሰጣል ተብሎ ይጠበቃል። ሁለቱ ወገኖች በድንበር ሴኩሪቲ ጉዳይ ክርክራቸውን ቀጥለው በመሀሉ መስሪያ ቤቶች እስከ የካቲት አንድ ሁለት ሺ አስራ አንድ አመተ ምህረት ድረስ እንደገና የሚከፈቱበትን የህግ ረቂቅ ዴሞክራቶች የሚቆጣጠሩት ተወካዮች ምክር ቤት ከወዲሁ አሳልፏል። ረቂቁ በዩናይትድ ስቴትስ እና ሜክሲኮ ድንበር ላይ ፕሬዚዳንት ዶናልድ ፕሬዚዳንት ዶናልድ ትራምፕ ማሰራት የሚፈልጉትን ግንብ ግን አያካትትም። ወደ አውሮፓ የሚደረግ ፍልሰትን አስመልክቶ በኢጣሊያና በፈረንሳይ መካከል የተፈጠረው ዲፕሎማሲያዊ አለመግባባት ወደ አውሮፓ ፓርላማ በሚካሄዱ ምርጫዎች ቀዳሚው የፖለቲካ አጀንዳ ይሆናል ተባለ። በመጨረሻም የቱርክ ፕሬዚዳንት ሬሴፕ ታይብ ኤርዶጋን ከሩሲያ አቻቸው ከቭላዲሚር ፑቲን ጋር ለመነጋገር በአሁኑ ወቅት ሞስኮ ይገኛሉ። አድማጮች፣ ለሰዓቱ የያዝናቸው የምሽቱ ዜናዎች እነዚህ ነበሩ። ከቀረ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር። ጋቢና ቪኦኤ ወደ መጀመሪያው ዘገባችን እናልፋለን። አቶ በረከት ስምዖንና አቶ ታደሰ ካሳ ዛሬ በቁጥጥር ስር ዋሉ። ሁለቱ የቀድሞ የብአዴንና የኢህአዴግ ከፍተኛ አመራሮች በቁጥጥር ስር የዋሉት በጥረት ኮርፖሬት ፈጽመዋል ተብለው በተጠረጠሩበት የሀብት ብክነት ወንጀል ነው። አቶ ታደሰ ካሳ በጥረት ኮርፖሬት በዋና ስራ አስፈጻሚነት፣ አቶ በረከት ስምዖን ደግሞ የጥረት ኮርፖሬት የቦርድ ሰብሳቢ ሆነው ለበርካታ ዓመታት ሰርተዋል። ሁለቱ የቀድሞ ከፍተኛ አመራሮች ዛሬ አዲስ አበባ በሚገኘው መኖሪያ ቤታቸውን የተያዙት ይህንን ተከትሎ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ዛሬ ጋዜጣዊ መግለጫ ሰጥቷል። አቶ በረከትና አቶ ታደሰ ዛሬ ጠዋት ወደ ባህር ዳር ከተማ ሲገቡ በጊዜያዊ ማረፊያ ቤት ውስጥ እንደሚገኙ ኮሚሽነር ዝግ አለገበየው ተናግረዋል። የተጠረጠሩበት ወንጀል የተፈጸመውን በክልሉ በመሆኑ ጉዳያቸው በክልሉ ፍርድ ቤት እንደሚታይ ኮሚሽነሩ ጨምረው አስረድተዋል። ባልደረባችን አስቴር ምስጋናው ከባህር ዳር የላከችው ዘገባ ደርሶናል። በረከት ስምኦን በቦርድ ሰብሳቢነት አቶ ታደሰ ካሳ ደግሞ በስራ አስፈጻሚነት የጥረት ኮርፖሬሽንን ለበርካታ አመታት መርተውታል። በዚህ ወቅት ታዲያ ህገ ወጥ ግዢ እንዲፈጸም፣ ከህግ ውጭ አክሲዮኖች እንዲገዙ በቦርዱ ከፍተኛ አመራሮች ተወስኗል። ለዚህ ህገ ወጥ ስራ ደግሞ በግንባር ቀደምትነት የተሳተፉት የቦርድ ሰብሳቢው አቶ በረከት ስምኦንና አቶ ታደሰ ካሳ ናቸው ይላሉ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽነር አቶ ዝጋለ ገበየው ዛሬ ረፋዱ ላይ በሰጡት ጋዜጣዊ መግለጫ መጀመሪያ አካባቢ የአምስት ካምፓኒዎች የኦዲት ሪፖርት አጠቃለው ሰጥቶናል። ሁለት ካምፓኒዎች አሁንም ገና በምርመራ ላይ ናቸው፣ በተለይ ዳሽንና ዲቨንቱስ የሚባሉት። ዞሮ ዞሮ በነዚህ የኦዲት ስራው ተጠናቅቆ በመጡልን የአምስት ካምፓኒዎች ላይ ተመሰሰን ምርምረን ስንደርስ በርካታ ችግሮች፣ አሰራርን ያልተከተሉ ችግሮች እንዳሉ ነው ሰነዱ የሚያስረዳው እና ይኸውም ወደ አንድ አክሲዮን ግዥ ሲገባ የአዋጭነት ጥናት ሳይካሄድ ግዥ እንደሚፈጸም ይህም ኋላ ጥረት በገባባቸው ካምፓኒዎች ሁሉ አትራፊ ሳይሆን ገንዘቡን እያጣ ለብዙ ብክነት የተደረገበት ሁኔታ እንዳለ ነው። ጥናቶች የሚያሳዩት ተጠንቶ ከቀረበው ግምት በላይ የአክሲዮን ግዥ መፈጸም የአክሲዮን ግዢ በመፈጸም ሌላውን ወገን የሚጠቅም ጥረትን ደግሞ ጉዳት ላይ የሚጥል አይነት ክፍያዎችን ያሉበት ሆኖ ያገኘ ነው። ከዚህ ላፓልማ በሚባለው ካምፓኒ ብቻ ከ22 ሚሊዮን ብር በላይ ጥረት ወጪ አውጥቶ እስካሁን ግን ምንም እንቅስቃሴ የለም እና ይሄ ግለሰቦቹ መጀመሪያ መሰረት የሚሉት ግለሰቦች ትርፋቸውን አራት ሚሊዮን ይዘው ወጥተዋል። ቀሪውን ዕዳ ግን ጥረት የተሸከመበት ሁኔታ እንዳለ ያሳያል እና ግለሰቦች ሳራቸውን ጥረት ላይ እያወራረዱ የሚሄዱበት ሁኔታ ነው ሲሰራ የቆየ የሚያሳየው መረጃ ውሱን ነው። ሁለቱ ከፍተኛ አመራሮች ባለፈው ነሐሴ ወር ነበር ከባዕዴን ማዕከላዊ ኮሚቴ አባልነታቸው እንዲታገዱ የተደረገው። ከዚያ በኋላ ጉዳያቸው በጸረ ሙስና ኮሚሽን ምርመራ ሲደረግበት እንደቆየ የተናገሩት ኮሚሽነሩ ተጠርጣሪዎቹ የወንጀሉ ዋና ፈጻሚ መሆናቸውን የሚያሳይ ማስረጃ በመኖሩ በቁጥጥር ስር እንዲውሉ ተደርጓል። ተጠርጣሪዎቹ ዛሬ ባህር ዳር ከተማ የገቡ ሲሆን፣ የክስ ሂደቱ በክልሉ የሚካሄድ ይሆናል ብለዋል። ጥር ሁለት ቀን ነው ኦዲቱ ከኮርፖሬሽኑ ተጠቃሎ ወደኛ የደረሰው እንደ ኮሚሽን ግን ጎን ለጎን ሌሎችን ማስረጃዎች እንግዲህ በዚህ አሰራር ውስጥ ለጊዜው የማስተር ማይንዱን ባለቤቶች ናቸው ብለን የሀሳቡ አመንጭ ናቸው ብለን ያሰብናቸው ሁለት ግለሰቦች አቶ በረከሰቡን እና አቶ ታደሰ ካሳ በቁጥር ስር እንዲውሉ አድርገናል። ክስ እንዲመሰረት የሚያስችሉ በቂ ማስረጃዎች ናቸው። የሚዳኙት በዚው ክልል ነው። አሁን ተያዘው ያልናቸው ሰዎችም በክልላችን የማረፊያ ቦታ ነው ያሉት፣ አዲስ አበባ አይደለም ያሉት። አዲስ አበባ ተያዙ እንጂ እዚው ነው ነው የሚዳኙት። ይበ፣ እንዲህ እንዳለ በኢህአዴግም ሆነ በቀድሞ በአዴን ቁልፍ የስልጣን ቦታ የነበራቸው ሁለቱ ከፍተኛ አመራሮች በተለይ በአማራ ክልል በኢኮኖሚያዊና ፖለቲካዊ ጉዳዮች ታላላቅ ውሳኔዎችን ያሳልፉ እንደነበርእና በዚህም የአማራ ህዝብ አይወክሉንም በማለት ከስልጣን ዘመናቸው ጀምሮ ይቃወማቸው እንደነበር በባህርዳር ዩኒቨርሲቲ የህግ ምሁር የሆኑት አቶ ተገኘ ዘርጋው ይናገራሉ። ያሉት እነዚህ ሰዎች የአማራን ህዝብ ጥቅም የሚያስከብሩ አይደሉም። በሚያራምዷቸው አቋሞች፣ በሚናገሯቸው ንግግሮች ለሌላ ህዝብ ጥብቅና የቆሙ ናቸው፣ ለሌላ ድርጅት ድጋፍና ጥበቃ የሚያደርጉ ነበሩ። ስለዚህ ይህንን ክልል በተልዕኮ ሲያስተዳዱ የነበሩ ናቸው የሚሉ ሰፊ የሆኑ ቅሬታዎች፣ አቤቱታዎች ይቀርባሉ እና ለዛም የሚያሳየው ይሄ ህዝብ ይዟቸው በወጣ ትልልቅ ጉዳዮች እንኳ እነዚህ ሰዎች የነበራቸው አቋም ከህዝቡ ስለ ልቦና የራቀ ነው። እዚህ ክልል ላይ ለተፈጸሙ የሰብአዊ ድርጊቶች፣ የህዝብ ሀብትና ንብረት ዘረፋዎች በአንድም በሌላ መልኩ ተጠያቂ ናቸው። ለምን ውሳኔዎችን ሲወስኑ የነበሩ ሰዎች ስለሆኑ ማለት ነው። አሁን ባለው የሀገሪቱ አወቃቀር እኛን መወከል የሚችሉ ሰዎች አይደሉም ብሎ ባሉበት ዘመን እንኳ የአማራ ክልል የከተሞች መድረክ በዛ ዘመን እንኳ ስልጣን ላይ እያሉ ይህንን ከፍተኛ ተቃውሞ ሲያቀርብ ነበር ህዝቡ። የህግ የበላይነት ትልቁ ምሰሶ ተጠያቂነት ነው። ስለዚህ በህግ ፊት መጠየቃቸው በእውነት አዴፓን በጣም የሚያስመሰግኖ ነው። ይህንን ጅምርም አጠናክሮ መቀጠል አለበት። የወንጀሉ ቁልፍ ፈጻሚ ናቸው የተባሉት ሁለቱ ከፍተኛ አመራሮች እያዙ እንጂ ተባባሪ የነበሩ ቀሪ አመራሮችንም በቀጣይ መረጃዎችን በማጣራት በቁጥጥር ስር እንደሚውሉ ኮሚሽነር ዝጋ ለገበየው አክለው ገልጸዋል ለአሜሪካ ድምጽ ሬዲዮ As teams አስቴርን ለዘገባው እናመሰግናለን። ተከታዩ ዘገባ ያለ እጅ ተፈጥሮ እግሮቹንም እንደ እጆቹ እየተጠቀመ በሚማር የአስራ ስድስት አመት ወጣት ታሪኩ ህይወት ላይ አተኩሮ የተቀናበረ ነው። ታሪኩ በአምቦ ሰንቀሌ አንደኛ ደረጃ ትምህርት ቤት መደበኛ ትምህርቱን ይከታተላል። ትምህርቱን በትጋት ለመከታተል እጅ አልባ መሆኑም አልገደበውም። የታሪኩን ታሪክ ናኮር መልካ እንዲህ ያጫውተናል። ትምህርቱን ሲያጠናቅቅ የአውሮፕላን አብራሪ መሆን ነው የሚፈልገው። በእጆቹ ግን አይደለም። በእግሬ አይሮፕላን ማብረር ነው ምኞቴና አላማዬ። እልሙን ለማሳካት በርትቶ እንደሚማር ይናገራል። ሁለት እጆቹ ባይኖሩም ከመማር እንደማንኛውም ተማሪ ደብተር ላይ ከመጻፍ ታሪኩን ያገደው እንደሌለ የሚማርበት ክፍል ገብቼ ለመታዘብ ችያለው ቁጭ ብሎ በእግሩ እንዲጽፍ የተመቻቸለት ወንበር ላይ አንዱ እግሩን ደብተሩን ለመያዝ ሌላውን ደግሞ የእስክሪቢቶን እጀታ ለመያዝ እንዳያመቸው ቁጭ ብሎ ማስታወሻ ይወስዳል። እንዲጽፍ የተደረገውን ያሰፍራል። የደብተሩ ንጽሕና አላየ እንኳን በእግሩ በእጅ ጻፈውን ያስንቃል። ስዕል አስቦ ይስላል። አምስት ደቂቃ ባልሞላ ጊዜ ውስጥ አበባ ስሎ አሳይቶኛል። በእርግጥ ቀድመ ብትነግረኝና አስቤበት ቢሆን ኖሮ ከዚህ የተሻለ ስዕል በእግሬ ስልልህ ነበር አለኝ። ታሪኮ 2010 ዓ ምት በአምቦ ዩኒቨርሲቲ አወዳዳሪነት በአምቦ አንደኛ ደረጃ ትምህርት ቤቶች መካከል የተካሄደውን የስዕል ውድድር በማሸነፍ ተሸልሟል። ምን ስሎ እንዳሸነፈ ማጫውቶኛል። በራኩመለማፉለን በ2010 ዓ ም የአባይ ወንዝን ምስል ስዬ አምቦ ዩኒቨርሲቲ ሸልሞኛል። የተሰማኝን በህሊና የመጣውን እንስሳ የሚሆን እጽዋት ስላለሁ። የክፍል ጓደኛው ተማሪ ያሬ ተፈራ ይህንኑ ይመሰክራል። ለትምህርቱ በሚሰጠው ትኩረት ይጀምርና ስለ ጓደኝነታቸውም አውግቶኛል። ከስምንተኛ ኤን የመጣሁት ከታሪኩ ጋር ነው የምማረው። ታሬ ማለት እንግዲህ በጣም እንደምናውቀው በእግሩ ነው የሚጽፋው ግን በእግሩ ሲጽፍም አብዛኛው ጊዜ በጣም ነው ደስ የሚለው። እግር ኳስም ይጫወታል፣ ስዕል በጣም ይስላል። በትምህርትም አክቲቭ ነው። ቶፕቴን ውስጥ ምናምንም ይገባል። ያስጠናናል፣ እኛም ከሱ ጋር እናጠናለን እና ለትምህርት ያ ፍላጎት በጣም ከፍተኛ ፍላጎት ነው ያለው እና ታሪኩ ማለት ለእኔ እንደ ወንድሜ ነው። ይጫወታል ከኛ ጋር ይደሰታል። የታሪኩ እንግሊዝኛ ቋንቋ መምህርት ብራኔ ጉታ ለጥንካሬው እና ለትምህርቱ ስላለው ቆራጥነት የሚከተለውን ብላኛለች። ታሪኩ መርጋ የሚባለው ይሄ እንግዲህ እንደ እጅ አድርጎ በእግር የሚማር ተማሪ ነው እና በጣም ደስ የሚል ተማሪ ነው። ክላስ ውስጥም ብዙ እንቅስቃሴ የሚያረግ ነው። በጽሁፍ ደረጃ እንኳን በጣም ኳሊቲ ያለው ጽሁፍ ነው ያለው። በጣም ደስ ይላል። ግልጽም ነው ጽሁፉ። ፓርቲስፔትም በጣም ያረጋል። ከማንም ተማሪ በላይ ነው እዛ ውስጥ እንቅስቃሴ የሚያደርገው ማለት ነው። ስለዚህ ቪዥኑም በጣም ትልቅ ቦታ ነው። በጣም ጥሩ ነው። እዛም ይደርሳል ብዬ አምናለሁ። የታሪኩ ወላጅ እናት ወይዘሮ በላይነሽ ንጉሴ የልጃቸው አካል ጉዳት ተፈጥሮ የለገሰችው የእግዜር ስጦታ እንጂ አደጋ ያስከተለው አይደለም ይላሉ። ከወለዷቸው ስድስት ልጆች መካከል አራተኛው መሆኑን ገልጸው እድሜው አስራ ስድስት አመቱ ነው ብለዋል። የልጄ የወደፊት እጣ ፈንታ ግን ያሳስበኝ ነበር፣ እንዴት ይሁን ብዬ ይሰጋ ነበር ብለዋል ጫጫየልጅ በ1994 ዓ.ም ነው የተወለደው። እንደተወለደ ምን አደርገዋለው፣ እንዴትስ አሳድገዋለው፣ እንዴትስ ይማራል የሚል ስጋት ነበረኝ። ታዲያ እግዚአብሔር በችሎታው እግሮቹን እንደ እጆቹ አደረገለት። ይራመዳል፣ ይማራል። የስምንተኛ ክፍል ጎበዝ ተማሪ ነው። ጄሲካ ኮክስ የምትባል የውጭ አገር ዜጋ እንደ ኢትዮጵያውያኑ አቆጣጠር በ2006 ዓም በአዲስ አበባ ታሪኩን አግኝታ አነጋግራው ነበር። ጄሲካ ልክ እንደ ታሪኩ የእጅ አካል ጉዳተኛ ስትሆን በእግሯ አውሮፕላን ማብረር መቻሏን ለታሪኩ አጫወተችው። ያም የታሪኩን ትልቅ ሰው የመሆን ጉጉት እጥፍ አደረገው ይላሉ ወላጅ እናቱ። እንደሱ እጅ ሳይኖራት ነው የተወለደችው። ከአሜሪካ የመጣች ነጭ ናት። አይሮፕላን እንደምታበርም ነገረችው። ስለዚህ እንደ እርሷ ተምሬ አውሮፕላን አበራለሁ የሚል ነው ምኞቱ። ልጃቸው በሚቀጥለው አመት ዘጠነኛ ክፍል እንደሚገባ የሚናገሩት እናቱ ይህም እንደሚያስጨንቃቸው ገልጸዋል። ለምን ይሆን እና ከናፉ ገረፉን ብራት ሙጫንኩን ኩታ ሰዴቴ ገረሰገሊት ዳርባ በራቴ ሰደርካ አሁን ልጄ ከስምንተኛ ክፍል ወደ ዘጠነኛ ክፍል ያልፋል። እኔ ሀብት የለኝም፣ መጠጥ ሸጬ ነው የምተዳደረው፣ በላቤ ነው የምኖረውና ይህ ልጅ እንዴት አድርጎ ትምህርቱን ይቀጥላል? የሚለው ያስጨንቀኛል። መንግስት እርዳታ ቢያደርግለትና ትምህርቱን ቢቀጥል እመኛለሁ። ምንም ያህል እልህ አስጨራሽ ፈተና ቢገጥመው ከትምህርቱና ትልቅ ሰው የመሆን ህልሙ እንደማያደናቅፈው ታሪኩ መልእክት አስተላልፏል። የማይማሩ ልጆች እኔን አይተው እንዲበረታቱ ማለትም እንዲማሩ ነው የእኔ ምክር። ተማሩ ይቻላል፣ የሚል ነው መልእክቴ። ለአሜሪካ ድምፅ ናኮር መልካ ከአምቦ። የምትከታተሉት ከአሜሪካ ድምጽ የሚተላልፈውን የጋቢና ቪኦኤ ዝግጅታችንን ነው። ናኮረላ ደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። አቃቢ ሕግ በከባድ የሰብአዊ መብት ጥሰት በጠረጠራቸው ሰዎች ላይ ተጨማሪ የምርመራ ጊዜ እንዲሰጠው አመለከተ። የተጠርጣሪ ጠበቆች ጥያቄውን ተቃውሞ፣ ፍርድ ቤቱ በጉዳዩ ላይ ትዕዛዝ ለመስጠት ለነገ ቀጠሮ ቆርጧል። መለስካቸው አማሃ አጠር ያለ ዘገባ ድርሶናል። አቃቢ ሕግ አቶ አቶ አማኑኤል ኪሮስን ደርበው ደመላሽን ጨምሮ በአስራ አራት የብሔራዊ መረጃና ደህንነት መስሪያ ቤት የቀድሞ ሰራተኞች ላይ የጀመረውን ምርመራ ለመቀጠል ተጨማሪ 14 ቀን ጊዜ እንዲሰጠው ለፌዴራሉ ከፍተኛ ፍርድ ቤት አመለከተ። አቃቢ ህግ ለዚህ ማመልከቻው ምክንያት ናቸው ያላቸውን ቀሪ ስራዎችም ዘርዝረዋል። እንደ አቃቢ ህግ ከሆነ በአሁኑ ጊዜ በቀዳሚ ምርመራ አድራጊ ፍርድ ቤት ከአርባ ያላነሱ ምስክሮቹ የምስክርነት ቃላቸውን እየሰጡ ይገኛሉ የተጎጆዎችን የሕክምና ማስረጃዎች እያሰባሰበና የባለሙያ አስተያየት እያጠናቀረ እንደሆነ እንዲሁም ተጠርጣሪዎቹን ፎቶግራፍ ማስነሳት የሚቀሩ ስራዎቹ እንደሆኑ አስረድተዋል። ለዚህም በእነዚህ ከባድ የሰብአዊ መብት ጥሰት ጠርጥዳቸዋለሁ ባላቸው ሰዎች ላይ ምርመራውን ለመቀጠል የአራት ቀን ተጨማሪ ጊዜ እንዲሰጠው አመልክተዋል። የተጠርጣሪ ጠበቆች በበኩላቸው ይህ የአቃቢ ህግ ጥያቄ በቂ ምክንያት ያለው አይደለም ሲሉ ተከራክረዋል። ከዚህ በተጨማሪም አቃቤ ሕግ በዚህ ፍርድ ቤት የምርመራ መዝገብ ከፍቶ ሳለ በሌላ ፍርድ ቤት ምስክሮችን አሰማለሁ ማለቱም ሕጋዊ መሰረት የሌለው አሰራር ነው ብለዋል። ተጠርጣሪዎቹን ፎቶግራፍ ማስነሳት የተጨማሪ ምርመራ ጊዜ መጠየቂያ ምክንያት ሊሆን አይገባም፣ ምክንያቱም ተጠርጣሪዎቹ የመንግስት መስሪያ ቤት ሰራተኞች እንደመሆናቸው ፎቶግራፋቸው በየግል መዝገባቸው ሊገኝ ይችላል ሲሉ ተከራክረዋል። ደንበኞቻቸው የተጠረጠሩት አካል በማጉደል ወንጀል መሆኑን አስታውሰውም ይህ ወንጀል የዋስ መብት የሚያስከለክል ስላልሆነ ፍርድ ቤቱ የዋስ መብታቸውን ጠብቆላቸው ጉዳያቸውን በውጭ ሆነው እንዲከታተሉ ያደርግ ዘንድ ጠይቀዋል። ፍርድ ቤቱ የሥራ ሰዓቱ ማብቃቱን አስታውቆ በነገ ውለት ቀሪውን ክርክር ሰምቶ ትዕዛዝ ለመስጠት ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። መለስካቸውን ላደረሰን የፍርድ ቤት ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ለኢኮኖሚክ ፎረም በአውሮፓ እንደሚገኙ ይታወቃል። በአውሮፓ ጉብኝት ላይ ያሉም በትላንትናው እለት ርዕሰ ሊቃነ ጳጳሳት ካቶሊካውያን አቡነ ፍራንሲስ ቫቲካንን አግኝተው አነጋግረዋል። በዛሬው እለትም ንግግር አድርገዋል። ብዙ የዓለም አቀፍ ታዋቂ ሰዎችንም እያገኙ እያነጋገሩ ነው። ጠቅላይ ሚኒስትሩ ዳቮስ ላይ እየተካሄደ ባለው ዓመታዊ የዓለም ምጣኔ ሀብት ጉባኤ ላይም ተገኝተው ንግግር ሰፋ ያለ ንግግር አድርገዋል። ንግግሩን ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን። ለዛሬ ግን ጠቅላይ ሚኒስትር አብይ በስልጣን ቆይታቸው በወቅቱ ከሀገሪቱ መሪዎች በተጨማሪ የዓለም የምግብና የግብርና ድርጅት ፋውን፣ የዓለም የምግብ መርሃ ግብር ደብልዩ ኤፍ ፒንና የግብርና ልማት ዓለም አቀፍ ድርጅቱን ኢፋድን ጨምሮ መቀመጫቸው ሮም ከሆነ ዓለም አቀፍ ድርጅቶች ኃላፊዎች ጋር ተገናኝተው ተወያይተዋል። የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ ቢለኔ ስዩም በትላንትናው ምሽት ከእስክንድር ፍሬው ጋር በነበራቸው ቆይታ እስከ ትላንት ድረስ ስለነበረው የጠቅላይ ሚኒስትሩ ጉብኝትና ውይይት ነግረውታል። እስቲ ወደ ውይይታቸው ቢለኔ ስዩም በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና ዲጂታል ዘርፍ ኃላፊ በጣም አመሰግናለሁ ስለ ጊዜዎት በቃለመጠይቅ ፈቃደኛ ስለሆኑ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉብኝታቸውን ቀጥለዋል። ጠቅለል ካለ ጥያቄ ልነሳና የዚህ ጉብኝት አላማና መነሻው ምንድን ነው? እሺ እስክንድር አመሰግናለሁ። እንግዲህ እንደምታውቀው ከሪፎርሙ ጋር ተያይዞ እንግዲህ በአስር ወራት በፊት የተደረጉት ሪፎርሞች እስካሁን ድረስ የሚደረጉት ጋር ተያይዞ ለኢትዮጵያ ያለው የአለም አቀፍ ከበሬታና እይታ የማሻሻያ እርምጃዎች ማለት ነው ኢትዮጵያ ማለት ነው እና ከእሱ ጋር ተያይዞ ያለው ለኢትዮጵያ ያለው እይታ እየተቀየረ ነው ያለው በዓለም አቀፍ ዝና። ከዚህም ጋር በተለያዩ ዓለም አቀፍ መድረኮች ላይ የኢትዮጵያ ተሳታፊነት እየተፈለገ ነው ያለው። ትዝ የሚልህም ከሆነ የጣሊያንን ጠቅላይ ሚኒስትር ጁሴፔ ኮንቲ ከጥቂት ወራት በፊት በመጡበት ሰዓት ኢትዮጵያን ለመጎብኘት ጥሪያቸውን አቅርበው ነበር ለክቡር ጠቅላይ ሚኒስትር አብይ አህመድ መተው እንዲጎበኙ። ከእሱ ጋርም ተያይዞ በዳቦስን ስዊትዘርላንድ ጠቅላይ ሚኒስትር አብይ አህመድን ግብዣ ተደርጎላቸው እዚሁ አጠቃላይ ከእሱ ጋር ተያይዞ የተለያዩ አጋሮችንም ለማግኘት እየታሰበ የጉብኝት ጊዜ ነው ማለት ነው። የአሁኑ ጉብኝት እርስዎም እንዳሉት በኢትዮጵያና በሀገራቱ መካከል ባለው የሁለትዮሽ ግንኙነትና ትብብር ላይ ያተኮረ ነው። ምን ተገኘ ከዚህ ጉብኝት እስካሁን፣ ምን እያካኩ ነው? ጠቅላይ ሚኒስትር አብይ። እስክንድር፣ አሁን በአሁኑ ወቅት ዳቮስ ስዊዘርላንድ ነው የሚገኙት ጠቅላይ ሚኒስትሩ። በትናንትና በነበራቸው ጣሊያን ሀገር በነበራቸው ቆይታ እንግዲህ ከተለያዩ አካላት ጋር ውይይቶችን አድርገዋል። ክቡር ጠቅላይ ሚኒስትር አብይ አህመድ ከሉካን ቡድናቸው ጋር እንግዲህ አውሮፓት የስራ ጉብኝታቸውን የጀመሩት በጣሊያን ሮም ከተማ ነው። እና በትናንትና እለት ከተለያዩ አካላት ጋር ውይይት አድርገዋል። እነዚህም ውይይቶች እንግዲህ በሶስት ብንከፍላቸውና ብናያቸው የመጀመሪያዎቹ ከዓለም አቀፍ የልማት ድርጅቶች ጋር ያደረጓቸው ውይይቶች ነበሩ። እነዚህም ከሶስት የተለያዩ ድርጅቶች ጋር ነበሩ። ከተባበሩት መንግስታት የዓለም የምግብ ድርጅት ወይም ወርልድ ፉድ ፕሮግራም ዋና ዳይሬክተር ጋር አድርገዋል። ከግብርና ልማት ዓለም አቀፍ ፋንድ ኢፋድ ፕሬዚደንት ጋር ወይም ዋና አስተዳዳሪ ጋር አግኝ እና ከተባበሩት መንግስታት የምግብና የእርሻ ድርጅት ወይም ዩኤንፋኦ ከሚባለው ዋና ዳይሬክተር ጋር ተወያይተዋል። ውይይቶቹም እንግዲህ በዋናነት ያተኮሩት እነዚህ የልማት ድርጅቶች አሁን ያለውን ለውጥ ግንዛቤ ውስጥ በማስገባት እያደረጉ ያሉትን የምግብ ዋስትናና የግብርና ዘርፍ ምርታማነት ላይ ድጋፍ የበለጠ እንዴት እንደሚያጠናክሩት ለመመካከር ነበረ። በዚህም ረገድ የጀመሩትን እንደሚቀጥሉ እናም አዳዲስ ፕሮጀክቶችንም ከመንግስት ጋር በትብብር በመሆን እንደሚቀርጹ ቃል ገብተዋል። ስለዚህ ይህም እንደ አንድ ግብ ሊቆጠር ይችላል። ዛውሮምን በነበራቸው ቆይታ በቀጣይም ከቡር ጠቅላይ ሚኒስትር አብይ አህመድ የጣሊያን ሪፑብሊክ ፕሬዚደንቱን በቤተ መንግስት ሄዳው አግኝተዋቸው ነበረ። ተያይዞም ደግሞ ከተወሰኑ ወራት በፊት ቅድም እንዳልኩ ኢትዮጵያን ጎብኝተው የነበሩት የጣሊያን ሪፑብሊክ ጠቅላይ ጁሴፔ ኮንቴ ጋርም ተገናኝተው በሁለቱ ሀገራት ያለውን የሁለትዮሽ ትብብር የማጠናከሪያ ውይይቶችንም አድርገዋል። ለመጨረሻ እንግዲህ የሮማ ካቶሊክ ቤተክርስቲያንና የቫቲካን መሪ ፖፕ ፍራንሲስን አግኝተው ነበረ። በዚያውም የቫቲካን ዋና አስተዳዳሪ ካርዲናል ፔትሮ ፓሎን ጋር ተወያይተው ነበረ። እነዚህም እንዴት ነው የበለጠ ከቫቲካን ጋር ያለውንም ግንኙነት እንዴት ነው የምናጠናክረው የሚለውን የሁለትዮሽ ግንኙነት ላይ ነበረ ያተኮረው። ጠቅላይ ሚኒስትር አብይ አህመድ እንግዲህ በአሁኑ ሰዓት በስዊዘርላንድ ዳቦስ እየተካሄደ ባለው የሁለት ሺ አስራ ዘጠኝ ዓለም የኢኮኖሚ ጉባኤ ላይ እየተሳተፉ ነው። አውሮፓ ውስጥ በፍራንክፈርት ለኢትዮጵያውያንና ትውልደ ኢትዮጵያውያን ከዚህ ቀደም ንግግር አድርገዋል። ኢትዮጵያዊ ላልሆነ ታዳሚ ግን አሁን በአውሮፓ ውስጥ የመጀመሪያ የሆነ ንግግራቸውን እንደሚያደርጉም እየተጠበቀ ነው። ብለኔ ምን ይጠበቃል ከዚህ ንግግር? በምንስ ላይ ያተኩራሉ? እንግዲህ አለም እስካሁን ድረስ ያለውን በተለያዩ መድረኮችም እየሰማ ነው ነው የተለያዩ ጥሪዎችም እየተደረጉላቸው ነው፣ ለክቡር ጠቅላይ ሚኒስቴራችን የኢትዮጵያንም ገጽታ በጣም እየቀየረው ነው ያለው። እንግዲህ እስካሁን በአስር ወራት ውስጥ የተደረጉት ለውጦች ማለት ነው ሀገሪቱ ውስጥ። ስለዚህ ከሱ ጋር ተያይዞ ከእነዚህ ከሪፎርሞች እና ከለውጦች ጋር ተያይዞ እዛ አካባቢ ላይ ነው ንግግራቸውም የሚያተኩረው የበለጠ ደግሞ እነዚህ ምቹ ሁኔታዎችን ሀገሪቱ ውስጥ በመፍጠር የፖለቲካ አድማሱንም በመክፈት እስረኞችንን በመልቀቅ ከእሱ ጋር ተያይዞ ዓለም ለኢትዮጵያ ያላት እይታ እየተቀየረ ነው የመጣው እና ከዛ አድናቆቱ ጋር ተያይዞ ነው እንግዲህ እንደዚህ አይነት መድረኮችም እየተከፈቱ የመጡት። በጠቅላይ ሚኒስትር አብይ አህመድ ያለፉት አስር ወራት የተካሄዱ ለውጦች፣ የታዩ እና የተወሰዱ እርምጃዎች በርካታ ወዳጅ መንግስታት፣ በተለይም ወዳጅ ሀገራት ቋቸው የነበሩ ናቸው የኢትዮጵያን ገጽታ የቀይሩ ናቸው ብለዋል። እርስም የተወሰዱት እርምጃዎች ለውጦቹ በእነዚህ ወገኖች እና መንግስታት እንደዚህ መወደሳቸው ኢኮኖሚያዊ ጠቀሜታን እያስገኘ ነው ወይ? የሚቆጠር ነገር እያስገኘ ነው ወይ ማለት ይቻላል ወይ ወይ በሂደት ላይ ያለ ነገር በሂደት ላይ ያለም ነገር ነው። ግን እንግዲህ በሮምም የተደረገ ውይይቶች አሁንም እዚህ ዳቦስ ስትፈልናንድም ከጎንዮሽ የሚደረጉ የተለያዩ ውይይቶች አሉ። ከተለያዩ የልማት አጋር ድርጅቶች ጋር ከእሱ ጋርም ደግሞ የዛሬ ሁለት ወር አካባቢ በይፋ የተደረገው የነበረው የመንግስት የአንድ ገጽ እቅድ ሰሌዳ እሱ ላይ ተመርክዞ የተደረገ ውይይቶች ናቸው። ሮምም ላይ ነበሩት ቀጣዮችም የሚሆኑት እና እዛ ላይም የሰፈሩትን እቅዶች ለማሳካት አጋዥ ውይይቶች ተደርገዋል ሮምም ላይ፣ አሁን ዳቦስ ላይም እንደዛ ነው የሚደረጉት ያሉት ማለት ነው። እና እዛ እቅድ የአንድ ገጽ እቅድ ሰሌዳው ላይም መትዝ የሚል ከሆነ የኢኮኖሚክ ወይም እንዴት ነው ኢኮኖሚ የምናጠነክረው የሚለው ነገር ነበረ የእቅዱ ሰሌዳ ላይ ወጥቶ የነበረው ማለት ነው። በዚህ ጋር ከዛ ጋር በተያያዥነት እነዚህ የተለያዩትን የአጋር ድርጅቶች ኢንቨስት እናደርጋለን ወይም ኮንትሮት እናደርጋለን የሚሉት እናግዛለን የሚሉት እነዚህ የቅዱ ሰሌዳ ላይ የሰሰሩትን እነሱን የበለጠ ለማጠናከር ና አሁን ለማድረግ ነው። እስክንድር የጠቅላይ ሚኒስትሩ ት መርሀ ግብር መቼ ይጠናቀቃል? በዚህ ላርቃ በሁለቱ ቀናት ውስጥ ይጠናቀቃል። እንግዲህ ቢለኔ ስዩም በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያ ና ዲጂታል ዘርፍ ኃላፊ

ተወዳጅ ከሆኑት ዜማዎች አንዱ ነው። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችንን በዚሁ ሙዚቃ ነው የምናጠናቀቀው። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ጽዮን ግርማ ነበር ኳ አብሬያችሁ። ሞክቤል ያቤሮ ሙዚቃውን በመምረጥ አልፈሪዶ አልሳንቶስ ደግሞ አብሮ ነበር በስርጭት መሀንዲሱ። ደህና ደሩ። ነገ እንገናኝ። Newton, rhaid i ei fiwe, sy'n gyntaf fan o'r